ከኢኮኖሚው ዓለም በገዛ ፍላጎቴና ፈቃዴ የኢህአደግ ኃላፊነትንም ሆነ የመንግስት ኃላፊነትን ለመልቀቅ ጥያቄ አቅርብ ያለው ተከታታይ ተቃውሞዎች የስርዓት ለውጥ ጥያቄ የጠቅላይ ሚኒስትሩ ስንብትና ተተኪ ፍለጋ። የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ከጥቂት ቀናት በፊት እንደተናገሩት ይነሱ የነበሩ ጥያቄዎች ሳይፈቱ በመቅረታቸው አገሪቱ ከሰባት ወራት በኋላ ወደ አስቸኳይ ጊዜ አዋጅ ተመልሳለች። መጀመሪያ አካባቢ ሁላችሁም እንደምታውቁት የተወሰነ ሰላም መረጋጋት በርካታ ቦታዎች ላይ ታይቷል። በፍጥነት መሰራት ያለባቸውም ስራዎች ባለመሰራታቸው አንዳንድ ይነሱ የነበሩ ጥያቄዎችም በወቅቱ ሳይፈቱ በመቅረታቸው ችግሩ በተለያዩ ቦታዎች ላይ እየተከሰተ ቆይቶ በሂደት እናንተም ጋር ሆነን በተደጋጋሚ እንደሰራ ነው። በጸጥታ ምክር ቤቱም እየተገናኘን ችግሩን ለመፍታት በመደበኛው አሰራር ሞክረን በዛ ባሰብነው ፍጥነት ባለመሄዱና በዛ መሰረት ልንገታው ባለመቻላችን ወደ አስቸኳይ ጊዜ አዋጅ ተመልሰን ገብተናል። ጠቅላይ ሚኒስትሩ ስልጣን ለመልቀቅ መወሰናቸውን ካሳወቁና የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በገዢው ግንባር አባል ፓርቲዎች ዘንድ አለ የሚባለው ልዩነት እያደገ መምጣቱን የሚጠቁሙ ምልክቶች ታይተዋል። የገዢው ግንባር የገጠመው ተቃውሞ መልኩ ሊቀይር እንደሁ እንጂ መቋጫ አላገኘም። በሰፋፊ የመሠረተ ልማት ግንባታዎች የሚንደረደረው የኢትዮጵያ ምጣኔ ሀብታዊ እድገት ዓለም ባንክን በመሳሰሉ ተቋማት ቢወደስም አሁንም ያልፈታቸው በርካታ ጥያቄዎች አሉ። የአገሪቱ ምጣኔ ሀብት ላለፉት ሶስት ዓመታት ገዢውን ግንባር በተገዳደረው ህዝባዊ ተቃውሞ ሁነኛ ሲፈተን ቆይቷል። ገና በማደግ ላይ ያለ ኢኮኖሚ ነው። ለረጅም ዓመት የተከማቸ የልማት ጥያቄዎች ያሉበት ኢኮኖሚ ነው። ያለፉት አስራ ሶስት አመታት እድገት የራሱ ለውጦችን ማድረግ ቢችልም ገና ያልተመለሱ በጣም ብዙ የእውነት የኢኮኖሚ እድገቱ መምጣት ከቻለ የሚፈታቸው ብዙ የተከማቸው የልማት ጥያቄዎች አሉ። ከዛ አንጻር ለዚህ ኢኮኖሚ ከዚህ በላይ የውሳኔ መስጠት ችግር፣ የፖለቲካ አለመረጋጋት ችግር ይጠቅመዋል ብያላስ ከዚህ በላይም ኢኮኖሚ የእውነት መሸከም ች አይመስለኝም። የኢኮኖሚ ባለሙያው አቶ ጌታቸው ተክለ ማርያም ናቸው። መንግስት በኢኮኖሚ ውስጥ ያለው አስተዋጽኦዎች የመንግስትን ስቴቢሊቲ ይፈልጋል። መረጋጋት ይፈልጋል። የተለያዩ ደረጃ ባሉ የመንግስት መዋቅሮች ውስጥ ያለ መረጋጋት እና ተናቦ የመስራት ሁኔታ። ከዛ ውጭ ደግሞ ከላይ ወደ ታችም ሆነ ከታች ወደ ላይ የሚፈሱ የመረጃ ፍሰቶች በአግባቡ መፍሰሳቸው ግዴታ ነው። በዚህ ሁኔታ ከዛ ውጪ በተለያዩ እርከኖች ውሳኔ መሰጠት የሚፈልጉ ፔንዲንግ የሆኑ ነገሮች በታችኛው የመንግስት እርከን የሚሰጡ ውሳኔ ነገሮች፣ በታችኛው የመንግስት እርከን፣ ከፍ ባለው የመንግስት እርከን ውሳኔ መሰጠት ያለባቸው ኢሹዎች ደግሞ ከላይኛው የመንግስት እርከን ተገቢ የሆኑ ውሳኔዎች ማግኘት አለ። እነዚህ ሁሉ በመንግስት መዋቅር ውስጥ ያለ መረጋጋትን የሚጠይቁ ነገሮች ባልተረጋጋበት ሁኔታ እነዚህ ሁሉ የሚፈልጉትን የውሳኔ አሰጣጥ በአግባቡና በተገቢው ፍጥነት በተገቢው ሁኔታ በተገቢው ሰዓት መስጠት ይቻላል የሚል አንድምታ ማ አንም ጋር አይኖሩም። ባለፉት አስር ዓመታት ከውጭ ሀገራት ወደ ኢትዮጵያ የገባው የባለውረቶች ገንዘብ በአምስት እጥፍ ገደማ አድጓል። የኢትዮጵያ ኢንቨስትመንት ኮሚሽን ይፋ ባደረገው መረጃ መሰረት በጎርጎሮሳዊው 27208 ዓ ም 816 ሚሊዮን ዶላር የነበረው የውጭ መዋለ ንዋይ በ201617 ዓ ም ወደ 4 ቢሊዮን ዶላር ገደማ አድጎ ነበር። አገሪቱ ከውጭ መዋለ ነዋ እያገኘችው ገንዘብ በተቃውሞ ሳቢያ መቀዛቀዙ ግን አልቀረም። የተቃውሞ ፖለቲከኛው አቶ ግርማ ሰይፉ የአገሪቱ ፖለቲካዊ ቀውስ የበለጠ ጫና ሊያሳድር እንደሚችል ይናገራሉ። የውጭ ኢንቨስተሮች ኢንቨስት ለማድረግ በጣም ብዙ የሚያያቸው ነገሮች አሉ። ዋናው ነገር ደግሞ አንዱ ይሄ ተገማችነት ነው። ይሄ መንግስት ለረጅም ጊዜ በኃላፊነት ወስዶ እንደዚህ ያደርግልናል፣ እንዲህ ያደርግልናል፣ ይሄ መንግስት ቢወርድ የሚቀጥለው ይህንን ያስቀጥላል የሚል አይነት አስተሳሰቦች ማደግ አለባቸው። እንደዛ እየሆነ አይደለም። ከዛ ውጭ ግን አሁን ኢትዮጵያ ውስጥ ኢንቨስት እያደረጉ ያሉ ሰዎች ትልልቅ ኢንቨስተር የምንላቸው በጣት የሚቆጠሩት ለምሳሌ አላሙዲንን ብትወስድ ወይም ደግሞ ዳንጎ ብትወስድ ሁለቱም ዓለም አቀፍ ደረጃ በተጠኑ የኢንቨስት ስታንዳርዶች አይደለም ኢንቨስት የሚያደርጉት እነሱ። ሌላ አይነት የዲሲሽን ነው የሚጠቀሙት። አላሙዲም ትውልድ የኢትዮጵያዊ ስለሆኑ ነው። ዳንጎቴ አፍሪካን እኛ ካላለማን ማን ያለማታል፣ እና ሪስክ እንውሰድ የሚል እንት በመውሰዱ ነው የሚያለሙት። ሌሎቹ ኢንቨስተሮች ግን ወደ ኢትዮጵያ ሊመጡ የሚችሉበት ምንም ምክንያት የላቸው። እንኳን ያስቸኳይ ጊዜ የታውጁ አይደለም የታመቀ የግጭት አቅም አላት ተብላ በምትገመት ሀገር ውስጥ ገንዘባቸውን አንስተው ኢንቨስት ሊያደርጉ አይችሉም። እና እነዚህ ነገሮች ትልቅ የሆኑ ችግሮች ናቸው የሚሆኑ። ኢትዮጵያ ከምዕራባውያን መንግስታት የምታገኘው እርዳታ ቻይናን ከመሳሰሉ አገሮች እና እነ ዓለም ባንክን ከመሳሰሉ ተቋማት የምትወስደው ብድር ላይ ምንጫና ይኖረዋል። አገሪቱ ለዓለም ገበያ ያቀረበችው ዩሮቦንድስ አቶ ጌታቸው ምዕራባውያን ደግሞ በፖሊሲ ረገድ ያልተስማሙበት ሁኔታ ካለ እነሱ እንደ እንደ ፕሪንሲፕል እንወስዳቸዋለን የሚሉትን ነገሮች ሰፖርት የማያደርግ ከሆነ እጃቸውን ያዝ ማድረጋቸው አይቀር። ለእርዳታ የሚያወጡት ገንዘብ ከሕዝብ ተሰብስቦ የሚመጣ ገንዘብ ስለሆነ ሀገራቸው ላይ ተጠያቂነት አለባት። ከዛ አንጻር እጃቸውን ሰብሰብ ማድረጋቸው ወር ደግሞ እስኪ ሁኔታዎች እስከሚረጋጉ ድረስ አንዳንድ የፕሮጀክት ውሳኔዎችን እናቆይ ማለታቸው ኦር ደግሞ እንግዲህ ችግሩን ለመፍታት በአንድም በሌላም መልኩ እረት ማድረጋቸው የማይቀር ነው። ስለዚህ በዛ ረገድ የራሱ የሆነ ጫና ይኖረዋል ብዬ ያስባሉ። ከብድር አንጻር ስንመለከት እንግዲህ የሀገሪቷን የብድር ቅንብር ብንመለከት አብዛኛው ብድር የሚመጣው ከቻይናና ከማልቲናሽናል ፋይናንሽል ኢንስቲቱሽን ከምንላቸው ከነዚህ ከዓለም ባንክ ከመሳሰሉት ተቋማት የሚመጣ የብድር ገንዘብ ነው። እነሱ ከመንግስት ጋር በሚኖረው ስምምነት ረገድ የረጅም ዓመት ትንበያዎችን ግምት ውስጥ አስገብተው የሚከናወኑ ስለሆኑ ቻይና ደግሞ እንዲሁም ሀገራቱ የውስጥ እንቅስቃሴዎች ውስጥ ጣልቃ መግባትን እንደ ፖሊሲ ማተፈቅድም ስለሆነች በብድር ረገድ የሚደረገው እንቅስቃሴ ብዙ አፌክትድ ይሆናል ብዬ አላስ ሌላ የፋይናንሲንግ ስትሪም እንግዲህ አፌክትድ የሚሆነው እንዳየነውም ይሄ የዩሮ ቦንዱ እንቅስቃሴ ነው። ቦንዱ ላይ ኢንቨስት ያደረጉ ሰዎች የሚያገኙት የኢንቨስትመንት ነው ማለት የሪተርን መጠን ይልድ ይባላል። እሱ ግን እየቀነሰ መጥታለች። ሲግኒፊከንትሊ አፌክትድ ሆኗል። ኢሜጅም ላይ እሱ ኢምፓክት አለው። ባይ ዘ ወይ አሁን ባለው ሁኔታ ስለ ኢትዮጵያ ኢኮኖሚ ያላቸው መረጃ ጥቂት ስለሚሆን ብዙ ኢንተርናሽናል ኢንቨስተሮች እንደ አመላካች ይወስዱታል። ስለዚህ የቦንዱ ይልድ ቀነሰ ማለት ኢኮኖሚ ውስጥ ያለው አለመረጋጋት ጨምሯል የሚለውን ነገር ስለሚወስዱ ሌሎችም የኢኮኖሚ እንቅስቃሴዎች ላይ የሚኖራቸው አወንታዊ አመለካከት አፌክትድ መሆኑ አይቀርም። ኢህአዴግ ሊቀመንበሩን ለመምረጥ ሽር ጉድ እያለ ነው በአገሪቱ ህገ መንግስት መሰረት በምክር ቤቱ ውስጥ አብላጫ መቀመጫ ያለው ፓርቲ የአገሪቱን ጠቅላይ ሚኒስትር ይሾማል የኦህዴዱ አቶ አብይ አህመድ የበአዴኑ አቶ ደመቀ መኮንን አሊያም የደኢህዴኑ አቶ ሽፈራው ሽጉጤ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ወንበርን ለመረከብ ይወዳደራሉ ተብሎ ይታመናል የጠቅላይ ሚኒስትር ለውጥ ለአገሪቱ የፖለቲካው ጥንቅጥ የሚያመጣው ለውጥ አይታወቅም እስከዚያው ድረስ ግን ኢኮኖሚውን ያንገራግጨዋል አሁንም አቶ ጌታቸው ከላይኛው የፖለቲካ እርከን ጀምሮ የምናያቸው እርግጠኝነት ያለመኖር ሁኔታዎች በኢኮኖሚ ተጫዋቾቹም ውስጥ እንደሱ አይነት ፍራቻ፣ ዳተኝነት ቆይስቲ እንየው፣ አሁን ደግሞ ምን ይመጣ ይሆን የሚል አይነት ስሜቶችን መፍጠራቸው አይቀርም። ስለዚህ በእሱም በተለያየ መልኩ ነው ባይዘ ወይ የሚገለጸው። ስራ እየሰራ ያለው ኢንቨስተር ከሆነ ቆይስቲ አሁን ያለው የአገሪቱ ሁኔታ ወደ እርግጠኝነት እስከሚሄድ ድረስ ውሳኔን ሪኮንሲደር ማድረግ አለብኝ የሚልበት አንድምታ አለ። ተጓዥ ከሆነ ወደ ኢትዮጵያ መጥቶ የተለያዩ ነገሮችን የሚሰራ ቱሪስትም ከሆነ አሁን ባለው የፖለቲካ እርግጠኝነት አለመኖር ውስጥ መጓዝን አይፈልግም። ኦንቶፕ ኦፍ ዛት ኦፍ ኮርስ የተለያዩ ኤምባሲዎች በየጊዜው የሚያወጣቸው የጉዞ መግለጫዎችም እንዳሉ ሆነ ማለት ነው። ስለዚህ ተጓዥም ከሆነ እንደሱ ሌላ የኢኮኖሚ ፕሌየርም ከሆነ ለምሳሌ ኢምፖርተር ከሆነ፣ ኤክስፖርተር ከሆነ ሪቴለር ከሆነ ሆል ሴለር ከሆነ የተለያዩ የኢኮኖሚ ፕሌየሮች የራሳቸው የሆነ ይህንን ነገር የሚያስተናግዱበትን እርምጃዎች ይወስዳሉ። ኢምፖርት የምታደርግ ከሆነ ወይ ቶሎ ቶሎ ኢምፖርት ማድረግ ትፈልጋለህ፣ ወይ ደግሞ ቆይ እስቲ ዘግቼ ኢምፖርት ላደርግ ትችላለ። ኤክስፖርተር ከሆነ የተለያየ ሁኔታ ከገዢዎቹ የሚመጣ የራሱ የሆነ ጫና አለ። እሱንም ቢራ አድርጎ ኤክስፖርት ማድረግ ሊኖርበት ይችላል። ስለዚህ ኮስት ኦፍ ዱዊንግ ቢዝነሱ ከፊ ይልበታል ማለት ነው። እንደ ኤክስፖርተር አንሰርቴኒቲ የራሱ የሚያስከፍላቸው የራሱ ኮስቶች ስላሉ አቶ ጌታቸው የአገሪቱ የምጣኔ ሀብት ድርቅን ሮ ላለፉ በርካታ ዓመታት ፈተናዎች አልፏል ይላሉ። ጊዜው ወሳኝ እንደሆነም ይናገራሉ። እንደ ወሳኝ የምንላቸው የኢኮኖሚ አላባዎችን ብንመለከት አሁንም ተጋላጭነታቸው ቀንሷል የምንልበት ደረጃ ላይ አልደረሱ እንደው እንደ ኢኮኖሚስት ስትመለከተው የሚጠቅመው ይሄ መገመት የሚችል ነገር ፕሬዲክቲቢሊቲ ነው የጠፋው። አሁን እንደ ኢኮኖሚ ተዋናይም የምትፈልገው ኦፍኮርስ ሁሉም ኢኮኖሚ ውስጥ መንገጫ ገጦች አሉ፣ ግን መገመት የሚችሉ መንገጫ ገጦች። አሁን ይሄ መገመት የሚችልበት መጠን እየበጣም እየቀነሰ እየቀነሰ የማይገመትበት መጠን እየጨመረ እየመጣ ነው። ስለዚህ አሁን ባሉ በጣም ዝቅተኛ የሆነ የመገመት ሁኔታ ረጅም እንደዚህ አይነት ነገሮችን መሸከም የምንችልበት አቅም የለን። በቃ ይሄ ደግሞ ከመሰረታዊ የኢኮኖሚ ተጋላጭነቶቹ አንጻር የሚመጣ ነው። ብዙ መፍታት ያለብን የተቀመጡ የቤት ስራዎች አሉብን ከኢኮኖሚው አንጻር። ስለዚህ እነሱ ጊዜ የሚሰጡ አይደሉም። ከዚህ አንጻር ለዛ ነው መንግስትም በመዋቅር ውስጥ ያለውን አለመረጋጋት በአግባቡ በቶሎ ተፈቶ መደበኛ የውሳኔ አሰጣትና የፖሊሲ አወጣት ስርአቶች ወደ ቦታው መምጣት አለባት። አለበለዛ ግን የበለ የበለጠ ኢኮኖሚውን ወደ ማቀዛቀዝ ነው የምንመራው። ተጋላጭነቶቻችን ባልቀነሱበት ሁኔታ ደግሞ የዚህ ነገር ውጤቱ ብዙውን ህብረተሰብ እየጎዳ የሚመጣ ነው። ስለዚህ ከዛ አንጻር በጣም ወሳኝ የሆነ ሰዓት ላይ ነን ያለ ነው ብዬ ነው ማስበው። አድማጮቻችን፣ የዛሬው መሰናዶ በዚሁ ተጠናቋል። ሸት የበቀለ ነኝ። ጤና ይስጥልኝ።